በሶሪያ ሰላም ጉዳይ ከነገረቡ ጀምሮ አዲስ የውይይት ዙር ጄኔቫ ላይ ለመጀመር ዝግጅት እየተደረገ ባለበት ሁኔታ ሀገሪቱ ውስጥ ያለው ሁከት እየበረታ መጥቷል። የመንግስቱ ሀይሎችና አጋሮቻቸው አሌፖ ላይ ከተቃዋሚዎች ጋር እየተታኮሱ ሲሆን፣ ሆምስ ክፍለ ሀገር ውስጥ ደግሞ በአማጽያኑ በተያዙ አካባቢዎች የሶሪያ የአየር ድብደባ ቀጥሏል። ዝላቲካ ሆክ ያጠናቀረችው ዘገባ ነው። ሶሎሞን አባታ ያቀርበዋል። በሩሲያ አየር ኃይል የደጀን ድጋፍ እያገኙ ያሉት የሶሪያ ወታደሮች በአማጽያኑ የተያዘችውን አሌፖን ከበዋል። የካቲት አስራ ዘጠኝ የዛሬ ወር ተኩል አካባቢ መሆኑ ነው። ተደርሶበት የነበረው ተኩስ የማቆም ውል ፈርሷል። ሁለቱም ወገኖች በብርቱ ተኩስ እየተተጋተጉ ነው። ለፊርማው መረገጥ ሁለቱም የሚወነጅሉት ሌላኛውን ወገን ነው። ዩናይትድ ስቴትስ ለሁለቱም ተፋላሚ ወገኖች ያላት ግብዣ እባካችሁ ይህንን ትንቅንቃችሁን አቁማችሁ ሁለታችሁም የበለጠ ስጋት በሆነው ሽብር ፈጠራንና የሽብር ቡድኖችን በመዋጋት ላይ አተኩሩ የሚል ነው Secretary Kerry, uh, in fact የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ለሩሲያው አቻቸው ሰርጌ ላቭሮቭ ይህንኑ ስጋታቸውን አሳውቀዋቸዋል። ወገኖቹ በጸብ እንዳይፈላለጉ ለማድረግና ይህንንም ለማጽናት መደረግ ባለባቸው ተጨማሪ ጥረቶች ላይ ተወያይተዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ማርክ ቶነር ናቸው። የሁለቱ ሚኒስትሮች ውይይቶች ያተኮሩት ተዋጊዎቹ ቡድኖች ያሉባቸውን አካባቢዎች ለይቶ ማወቅና ኃይሎቻቸውን ተኩስ የማቆሙ ስምምነት አካላት ባልሆኑት እስላማዊ መንግስት የመንግስት ቡድንና አልኖስራ ግንባር ላይ ማስተባበር በሚቻልባቸው መላዎች ላይ መሆኑን ገልጸዋል። ነገ ይጀምራል ተብሎ እየተጠበቀ ባለው የጄኔቫ የሰላም ድርድር ዝግጅት ላይ የተባበሩት መንግስታት የሶሪያ ልዩ ልዑክ ስቴፋን ደሚስቱራ ከጉዳዩ ባለድርሻዎች ጋር እየመከሩ መሆናቸው ታውቋል። የጄኔቫ ድርድሮች ቀጣይ ምዕራፍ እጅግ ቁልፍ ጠቃሚነት ያለው ነው። ምክንያቱም የምናተኩረው በፖለቲካ ሽግግር፣ በአስተዳደርና በሕገ መንግሥታዊ መርሆች ላይ ነው። ሶሪያ በሌላ በኩል ነገ የእንደ ራሴዎች ምርጫ ለማድረግ ተዘጋጅታለች።